የቀይ መስቀልና የቀይ ጨረቃ ማህበራት ዓለም አቀፍ ፌዴሬሽን ኤልኒኖ የተባለውን የአየር ጠባይ ባስከተለው ችግር ሳቢያ በአፍሪካ ዙሪያ ስልሳ ሚሊዮን ለሚሆኑ የምግብ እጥረት የገጠማቸው ሰዎች ሁኔታዎች እየተባባሱ እንደሚሄዱ አስጠንቅቋል። ሊሶች ላይን ከጄኔቫ ከሚገኘው ወይም ጄኔቫ ከሚገኘው የቀይ መስቀል ማህበር ዋና ጽህፈት ቤት ያጠናቀረችውን ዘገባ አዳነች ሳየት አቅርበዋለች። የቀይ መስቀል ማህበር በጋምቢያ፣ በሞሪታኒያ፣ በማላዊ፣ በናሚቢያ፣ በሴኔጋልና በዚምባብዌ ያሉትን ከ200 ሺህ በላይ የሚሆኑ ሰዎችን ለመርዳት የ8 ሚሊዮን ዶላር ያስቸኳይ እርዳታ ለማግኘት ዘመቻ ጀምሯል። አፍሪካ ቋሚ የሆነ የምግብ እጥረት ያለባት ሲሆን በየጊዜው ድርቅና ጎርፍ ይፈራረቁባታል። ኤልኒኖ ከአንድ ጽንፍ ወደ ሌላ የሚሄድ የአየር ባህሪ ስላለው በኢኳቶሪያል አፍሪቃ የጎርፍ መጥለቅለቅ ሲያደርስ በከፊል ደቡባዊ አፍሪቃና በሳህል ክልል ድርቅ ያስከትላል። ሰዎቹ አንድ አይነት የአየር ሁኔታ ካስከተለው ቀውስ ሳያገግሙ ሌላ አይነት ቀውስ ስለሚገጥማቸው ከምግብ ጥረት አዙሪት ለመውጣት ከባድ ሆነባቸዋል ሲሉ ዓለም አቀፍ የቀይ መስቀል ፌዴሬሽን ቃል አቀባይ ቤንዋ ካርፐንቲ ለአሜሪካ ድምፅ ሬዲዮ ተናግረዋል። ቀይ መስቀል የአስቸኳይ ጊዜ ረድኤት ለማግኘት ጥሪ ያቀረበው ተረጂዎቹ ሰዎች በአነስተኛ የእርሻ ስራ እንዲሰማሩ በማድረግና ዘርን በማከፋፈል በየጊዜው የሚፈራረቁባቸውን የምግብ እጥረት ለመቋቋም እንዲችሉ ለመርዳት መሆኑን ቃል አቀባዩ ጠቁመዋል። በየአመቱ መልሰው የሚገነቡት ነገር በየአመቱ እያሽቆለቆለ ነው። የረዴ ጥሪ ያቀረብነው እንዲህ አይነቱን ችግር ለመቋቋም ነው። ችግሩ ጊዜ አይሰጠንም። ምክንያቱም አሁን ስለ ጉዳዩ በምንነጋገርበት ወቅት እንኳ ኤልኒኞ ሁኔታውን ማባባሱ አይቀሬ ነው። ያደረሰውን አንድምታ ስላየ ነው። ፈጣን እርምጃ መውሰድ ይኖርብናል። አፍሪካ ውስጥ በቂ ምግብ ያለማግኘቱ መጠን ከፍተኛ እንደሆነና ገንቢ ምግብ አለማግኘቱ የልጆችን ህይወትና ኤች አይ ቪ ያለባቸውን ሌሎችም በተመሳሳይ ሁኔታ የሚገኙ ሰዎችን አደጋ ላይ ሊጥል እንደሚችል ታውቋል። ቤተሰቦች በረሃብ ምክንያት ልጆቻቸውን ከትምህርት ቤት አስወጥተው በሥራ ላይ እንዲሰማሩ ሊያደርጉ ይችላሉ። ሴቶች ደግሞ ምግብ ለማግኘት ሲሉ በወሲብ ተግባር በመግባት ለኤች አይ ቪ ሊጋለጡ ይችላሉ በማለት ዓለም አቀፍ የቀይ መስቀል ፌዴሬሽን ቃል አቀባይ ቤንዋ ካፐንቴ አስረድተዋል።